በፌዴራልና በክልሎች ለመምህራን ከሚደረጉ ማበረታቻዎች አንዱ የመኖሪያ ቤት የሚያገኙበት መንገድ ቅድሚያ ተሰጥቷቸው ተጠቃሚ እንዲሆኑ ማድረግ እንደሆነ በተደጋጋሚ ተገልጿል። በዚሁ መሰረት የወላይታ ሶዶ ነዋሪ የሆኑ መምህራን ለግንባታው ከሚያስፈልገው ወጪ አስር በመቶ ቆጥበው የመሬት ካርታ የተሰጣቸው ቢሆንም ከእኛ ተነጥቆ ለሌሎች ተሰጠብን ሲሉ ያማርራሉ። እንግዲህ ወላይታ ሶዶ ከተማ ላይ የምንገኝ መምህራን ነን። ከመምህራን ውስጥ ቤትና ቦታ የሌለን ተጣርተው ከዛ መመሪያው በሚያዘው መሰረት አስር ፐርሰንት ቆጥበን ከአራት ሺህ ብር ከቆጠብን በኋላ በቀጥታ ቦታ ይዞታ ተሰጥቶናል። ይህ ይዞታ የወሰዱት ማህበራት በቁጥር ሀያ አምስት የሚሆኑ ማህበራት ነው የተለያየ ስያሜ ያላቸው ከወሰድን በኋላ ያው እንግዲህ መንግስት ባለድርሻ አካላት መምህራን ቦታ እስከተሰጠ ድረስ ቀጣይ ሂደቱ የብድር እውነታ እያመቻቻል የምን ነበር። እኛ ጋር ሲመጣ ደግሞ ይህ እነዚህ ነገሮች የብድር እውነታዎች የሚያመቻች አካል አጣል። ይሄ በመጠየቅ ላይ እያለን እንደውም አልፎ ተርፎ የተወሰነ ቦታ ተነጠቀብን። ሌላው አስተማሪ በበኩላቸው ለእኛ የተሰጠው መሬት ችካሉ ተነቃቅሎ፣ ሌሎች በጥቅማ ጥቅም ለሚቀርቧቸው ሰዎች ተሰጥቶብናል ይላሉ። እኛ እንደው የሞራል ውድቀት ደርሶብን ነበረ፣ ተነጥቆ ደርሶብን ነበረ። እኛ አንደኛ አነስተኛ ገቢ ያላቸው ናቸው ተብሎ ገንዘብ ላላቸው አሳልፎ ሰጥቶ ነበሩ እና በጥቅማጥቅም ተሳስረው በማዘጋጃና ካንትባ አካባቢ የምሰሩ አንዳንድ ካድሬዎች ቅድሚያ እኛ የወሰነውን እንደገና የእኛን ወደኋላ ገትቶ ሌሎች አሳልፈው ሰጡ። አሁን አቶ ዘመን አቀርባን በቦታው ድረስ ወስደን የግንባታ ያካሂዱትንም ሰዎች ማህበራትን አግደን መምህራን ሆ ብሎ ተነስተው የሶዶ ቀለምና መሰናዶ መምህራን፣ የሶዶ ቴክኒክና ሙያ መምህራን፣ ሌሎችም በሊጋባ ትምህርት ቤት መምህራን ተነሳስተን አሁን ሄደን እንትኑን አሳግደናል። ፖሊስ ፍርድ ቤት ከብት ከፖሊስ አጽፈን ሄደን አሳግደናል። የሶዶ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ፍሬው ሻንካ በጉዳይ ላይ አነጋግረናቸው ናቸው ነበረ። እሳቸው እንደሚሉት ችግሩ በ25ቱ ማኅበራት የተከሰተ አይደለም። የ25ቱ ማኅበራት ችካሉ የተነቃቀለው ልጆች በቦታው ኳስ ስለሚጫወቱበትና ከብቶች ስለሚግጡበት ነው ብሏል። ችግሩ በትክክል የተፈጸመው ግን በአንድ ማኅበር ሲሆን ጉዳዩም ከኪራይ ሰብሳቢነት ጋር የተያያዘ በመሆኑ ይህን የፈጸመ መሐንዲስ በቁጥጥር ስር ውሏል ካሉ በኋላ የአንድ ማህበር ጥያቄ ደግሞ በአግባብ አሁን መልሰናል። ሌላውንም ጭምር ድንጋይ የተነቀለበትን የሌሎች የአራት ማህበራትን ቦታው ማርክ እያደረግን ነው ተተከልን አሁን። ቅድም ሽፍት የተደረገው ማህበር የተባለውን ቦታ ቀድሞ ከሱን አጀሰንት የሆነው ቦታ ነው እሱ እንጂ ቀድሞ ያለው ማህበር የናባሩ ማህበር ነው፣ የመምህራን ማህበር ነው። ስለዚህ እሱ ሙሉ በሙሉ ተፈቷል። ሌሎችም ጭምር አሁን ድንጋይ የተነቀለው ቀጣይም ሌላ ስራ እንዳሰገብ እሱ ነገር ማርክ እያደረግን በአግባቡ ቦታቸውን እያሳየና ያለ አስተማሪዎቹ አያይዘውም፣ በሌሎች ክልሎች እንደተደረገው ሁሉ ለእነሱም የብድር ሁኔታ ተመቻችቶላቸው ወደ ግንባታ እንዲገቡ የሚመለከታቸው የዞኑ እና የክልሉ ባለስልጣናት አስፈላጊው ድጋፍ ድጋፍ እንዲያደርጉላቸው ጠይቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።